ሳይታሰብ ነው የመከላከያ ሚኒስትሯ ወይዘሮ አነግሬት ክራምፕ ካርንባወር ከድርጅቱ ሊቀመንበርነት፣ በዚያውም ከእጩ ቻንስለርነት ተሰናብቻለሁ ብለው በርሊን ላይ ትላንት የተናገሩት። በሚቀጥለው ምርጫ ላይ የቻንስለሯን ወንበር ለመያዝ እጩ ሆኜ እኔ አልሳተፍም። እንደዚህ አይነት ውሳኔ ላይም እኔ የደረስኩት ከብዙ ውጣ ውረድና ማሰላሰልም በኋላ ነው። ችግሩ ተቆስቁሶ እንደዚህ አይነቱ ደረጃ ላይ ደርሶ የክርስቲያን ዲሞክራቶቹን መንደር ሊያናጋ ይቻለው ባለፈው ሳምንት ቱሪንግ በተባለው ክፍለ አገር በተካሄደው የጠቅላይ ሚኒስትር ምርጫ አንድ ያልታሰበው ሁኔታ ሸንጎ ውስጥ በመፈጠሩ ነው። ሳይታሰብ በጥቂት ድምፅ ብልጫ፣ በቀኝ አክራሪዎቹ ድጋፍ በኤኤፍዲ እና በክርስቲያን ዲሞክራቶቹ ትብብር የሊበራሉ ተጠሪ ጠቅላይ ሚኒስትር ሆነው እዚያ ሸንጎ ውስጥ ተመርጠዋል። እንዴት ከቀኝ አክራሪዎቹ ጋር አብራችሁ ትሰራላችሁ የሚለው ጥያቄ ጀርመን አገር ውስጥ ተነስቶ የውይይትና የክርክር አርዕስት ሆነው ተመልካቾችና ታዛቢዎችን ጭምር ሲያነጋግር ሰንብተዋል። በመጨረሻም የድርጅቱ ሊቀመንበር መሰናበትን ጉዳዩ አስከትለዋል። የወይዘሮ አነግሬት ክራም ካንባወር ስንብት ለአንዳንዶቹ አመራሩን ለመያዝ ከብዙ ጊዜ ጀምሮ ጥረት ለሚያደርጉት ጥሩ አጋጣሚ ይዞላቸው መጥተዋል። ለሌሎቹ ደግሞ በዚህ ሰዓትና በዚህ ጊዜ የፖለቲከኛዋ ስንብት ስህተት ነው ብለው እስከ ማለት ድረስም እነሱ ሄደዋል። ለሶሻል ዲሞክራቶቹ የሴትዮዋ ከስልጣናቸውን መሰናበት ያሳዝናል ቢሉም፣ ወዲያና ወዲህ በሚለው አቋማቸው ፖለቲከኛዋ ራሷ ጥፋተኛ ናት ብለው ከሰዋቸዋል። በድርጅቱ በክርስቲያን ዲሞክራቶቹ ፓርቲ ውስጥ ሁለት ክንፎች አሉ። አንደኛው ክንፍ ሚስተር ኖርበርት ቫልተር ቦርያንስ አዲሱ ሊቀመንበር በሊ ላይ እንዳሉት ከቀኝ አክራሪዎቹ ጋር አብረን እንስራ የሚሉ ኃይሎች ናቸው። ይህን ጉዳይ ያሳስባቸዋል። ሌሎቹ ደግሞ ይህን የሚቃወሙ ክንፎች ናቸው። ትልቁ ተስፋቸው ለሶሻል ዲሞክራቶቹ እንደ የጣምራ መንግሥት አባል የክርስቲያን ዲሞክራቶቹ በቀድሞ አቋማቸው ላይ ጸንተው አብረው ከእነሱ ጋር እንዲሰሩም ነው። እያንዳንዱ የፖለቲካ ድርጅት በጀርመን አገር ከቀኝ አክራሪዎቹ ጋር ከኤኤፍዲ ጋር አሁንም ሆነ ወደፊት ሊኖራቸው የሚገባቸውን አቋማቸውን የሊበራሉ ፓርቲ ተጠሪ እንዳሉት በደንብ እንደገና መመርመር እና አንድ ደረጃ ላይ ማድረስ እነሱ አለባቸው። እሳቸው ሚስተር ክርስቲያን ሊንድነር ይህን ሲሉ፣ አረንጓዴዎቹ ደግሞ እዚሁ ላይ በተራቸው የክርስቲያን ዲሞክራቶቹ ዲ ሊንክ ከሚባለው ከግራው ፓርቲ ጋር አብረው ከዚህ ሁሉ ዓመት በኋላ መሥራት ይኖርባቸዋል ባይም ናቸው። ችግሩ ያለው ተመልካቾች እዚህ እንደሚሉት በክርስቲያን ዲሞክራቶቹ አቋም ላይ ነው። ጀርመንን ላለፉት ረዥም ዓመታት የገዛው ይህ ድርጅት ከግራ ተስፈንጣሪዎች ጋር ሆነ እነሱ እንደሚሉት ከኮሚኒስቶቹ ወይም ደግሞ ከቀኝ አክራሪዎቹ ጋር የመጣው ቢመጣ የዲሞክራቲክ ሥርዓቱንና የአገር አንድነቱን የሚያናጉ ኃይሎች ስለሆኑ ከእነሱ ጋር አብረን ድሮም ቢሆን አሁን አንሰራምባይ ናቸው። አሁን ባለው ሁኔታ በዚህ አቋም ፖለቲካ ማራመድ ለድርጅቱ ተመልካቾች እዚህ እንደሚሉት አስቸጋሪ ነው። ስለዚህ አዲስ ምርጫ በቱሪንግ ክፍለ አገር በቅርቡ መካሄዱ የማይቀርም ነገር ነው። ውጤቷ አእምርም ብለው ይህ ምርጫ የሚፈሩ ደግሞ በርካታ ድርጅቶች ናቸው። ይልማ ኃይለ ሚካኤል ዲ ደብልዩ ከበርሊን ከተማ።